The Voice of America። የእስላማዊ መንግስት ቡድን ሽንፈት ተከትሎ ዩናይትድ ስቴትስ በአካባቢው ከሽብሩ ቡድን ጋር ሲፋለሙ ለነበሩ ቡድኖች ስትሰጥ የቆየችውን ድጋፍ እየቀነሰች መሆኗን ዋይት ሀውስ ትናንት አስታውቋል። ይህ የፖሊሲ ለውጥ ባለፈው ሳምንት ቀድሞ የተሰማራው ከአንካራ ነበር። ድላቲካ ሆክ ያጠናቀረችው ዘገባ አለ ሰሎሞን አባታ ያቀርበዋል። የቱርክ ባለስልጣናት የሽብር ቡድን ነው እያሉ ለሚጠሩት በምህጻር ዋይፒጂ ወይም የሕዝብ ጥበቃ ምድቦች ለሚባለው የኩርዶች ታጣቂዎች ቡድን ዋሽንግተን ስትሰጥ የቆየችው ድጋፍ አንካራን እንዲሁ ቅር እንዳሰኝና እንዳነጫነጨ ቆይቷል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት ውስጥ ከቱርክ አቻቸው ረሴፕ ታይብ ኤርዶዋን ጋር በስልክ አውርተው እንደነበርና የኩርድ አማጺያንን ማስታጠቃቸውን እንደሚያቆሙ ሚስተር ትራምፕ ቃል እንደገቡ የቱርክ የውጭ ጉዳይ ሚኒስትር ሜቭሉት ካቩሶግሉ በሰጡት ጋዜጣዊ መግለጫ ላይ አስታውቀዋል። ፕሬዚደንት ትራምፕ እስላማዊ መንግሥት ቡድንን ለሚወጉ የአካባቢው ቡድኖች ድጋፍ በመስጠት ሶርያ ውስጥ ድል እንደሚነሱት ዝተው ነበር። ያ የከሊፋ መንግሥት እንግዲህ ወደ ፍጻሜው የተቃረበ እየመሰለ ነው። በአይሲስ ላይ የምናካሄደውን ጦርነት እያሸነፍን በመሆናችን እቅድና የሂደቱም አካል የሆነው ለአንዳንድ ቡድኖች የምንሰጠውን ድጋፍ ማቋረጥ ነው። አሁን የካሊፋውን ይዞታ በአካል ስለሰበር ነው ለተወሰኑ ክፍሎች ስንሰጥ የቆየነውን ወታደራዊ ትጥቅ ማቆም በምንችልበት ደረጃ ላይ እንገኛለን። ይሁን እንጂ ለቡድኖቹ የምንሰጠውን ድጋፍ ሁሉ ሙሉ በሙሉ እናቋርጣለን ማለት አይደለም። የዋይት ሐውስ የፕሬስ ኃላፊ ሳራ ሀከቢ ሳንደርስ ናቸው። ይሁን እንጂ ለቱርክ ፕሬዚደንት የተገባ ቃል ይኑር አይኑር ግን ቃል አቀባዩዋ ማረጋገጫም ማስተባበያም አልሰጡም። የቱርክ ጠቅላይ ሚኒስትር ቢናሊ ይልድሪም ግን ትናንት ከእንግሊዙ የዜና አውታር ቢቢሲ ጋር ሲነጋገሩ የፕሬዚደንት ትራምፕን ውሳኔ እንደሚያደንቁ ገልጸዋል። ለቱርክ ቁም ነገሯ የሆነውን ነገር ሚስተር ትራምፕ ተረድተውላታል። እስላማዊ መንግሥት ቡድንን በመዋጋት በኩል የቱርክ ፖሊሲ ከጅምሩ አንስቶ ግልጽ ነበር። "እስላማዊ መንግሥት ቡድንን መፋለም የምትፈልጉ ከሆነ ትክክለኛ አጋር መምረጥ አለባችሁ" ነው ስንል የነበር ነው። አንድን የሽብር ቡድን በሌላ የሽብር ቡድን መዋጋት አይቻልም። ይህንን የሶሪያውን ዋይፒጂ የኩርዶች ታጣቂ ቡድን ፒኬኬ ከሚባሉትና ካገደቻቸው የራሷ የኩርድ አማጺያን ጋር ግንኙነት አለው ስትል ትከሳለች። አንካራ ፒኬኬ ኩርዲስታን የሚባል ነፃ መንግሥት ለመመሥረት የሚፋለም ተገንጣይ ቡድን ነው። ይሁን እንጂ ቱርክን እያመማትም ቢሆን ከእስላማዊ መንግሥት ቡድን ጋር በሚካሄደው ጦርነት ውስጥ ቁልፍ ተዋጊ ኃይል ነው ስትል ዋሽንግተን ላመነችበት ዋይፒጂ ሁሉን አቀፍ ድጋፍ ስትሰጥ ቆይታለች። የኩርድ ነፃ ኃይል የሚባለው የሶሪያ ኩርዶች ቡድን የውጭ ጉዳዮች ኃላፊ የሆኑት አብዱልካሪም ኦማር ለቪኦኤ በሰጡት ቃል ዩናይትድ ስቴትስ ኩርዶችን ጨምሮ ሶሪያ ውስጥ ላሉ የተቃውሞ ቡድኖች በምትሰጠው ድጋፍ ላይ የፖሊሲ ለውጥ አለማድረጓን ተናግረዋል። ከቱርክ የተሰማው መግለጫ ትክክለኛ አይደለም። በአሜሪካውያኑና በሶሪያ ዲሞክራሲያዊ ኃይሎች መካከል ስላለው የአሰራር ቅንጅት በእነርሱ ፖሊሲ ላይ የተለወጠ አንዳች ነገር የለም። ከሶሪያ ዲሞክራሲያዊ ምክር ቤት በሰሜን ሶሪያ ከሚገኙ ፌዴራል መሪዎችና ከኩርድ ዲሞክራሲያዊ አስተዳደር ጋር በፖለቲካው መስክ ስለሚኖረው ቅንጅትና ስለ ፖለቲካዊ ግንኙነታችንም እንዲሁ የተለወጠ ነገር የለም። ሶሪያ ውስጥ ያሉ መደበኛ ኩርዶች ግን የዩናይትድ ስቴትስ ድጋፍ በመቀጠሉ ጉዳይ ላይ የበረታ ጥርጣሬ ነው ያላቸው። ፋይስ አህመድ ቃሚሽሊ የሚኖሩ የሶርያ ኩርድ ናቸው። አሜሪካውያን እዚህ የሚፈልጉት ነገር እንዳለቀ ለኩርድ ዋይ ፒጂ የሚሰጡትን ድጋፍ ያቆማሉ ብዬ ነው የማምነው። እናም እዚህ ያሉ የተጨቆኑ ሕዝቦችን ለአምባገነኖች ጥለው ይሄዳሉ። ሶሪያ ውስጥ ዩናይትድ ስቴትስ ያላት ፖሊሲ ይኸው ነው። የትራምፕ አስተዳደር ከሶሪያ ኩርዶች ጋር ወደፊት በሚኖረው ግንኙነት ላይ እንዲህ ብሎ ለይተው የሚናገረው የለም። ከእስላማዊ መንግሥት ቡድን ጋር የተያዘው ጦርነት ግን ወደ መደምደሙ ይመስላል።